የሳይንስና ከፍተኛ ትምህርት ሚኒስቴር በቀጣይ የትምህርት ዓመት ከጤና ሚኒስቴር በሚወጣ መረጃ ላይ በመመርኮዝ ትምህርት የሚጀምርበትን ሁኔታ እያመቻቸ መሆኑን አስታውቋል። በቀጣዩ የትምህርት ዘመንም የገጽ ለገጽ ትምህርት ሲጀመር ተመራቂዎች እና ከአራተኛ ዓመት በላይ ያሉ ተማሪዎች ቀድመው እንደሚመለሱ የገለጸ ሲሆን ተማሪዎቹ በመጀመሪያዎቹ ጥቂት ወራትም በሁለት ሺ አስራ ሁለት ዓመተ ምህረት ያላጠናቀቋቸውን ቀሪ ትምህርቶች ካጠናቀቁ በኋላም ቀሪዎቹ ሌሎች ተማሪዎች ትምህርት እንደሚጀምሩ አስታውቋል። በሚኒስቴር መስሪያ ቤቱ የኮሚኒኬሽን ዳይሬክተር የሆኑት አቶ ደቻሳ ጉርሙ የትምህርት አሰጣጡ በሁለት ዙር የተከፈለ ነው ይላሉ። ይህ በሽታ የስጋት መጠኑም ቀንሶ ጤና ሚኒስቴር ከዚህ በኋላ ያለበት ሌቨል ይሄ ነው የሚለው ነገር መረጃ ከተሰጠ በኋላ እንደ ሀገር ደግሞ መንግስት ሲወስን በግል የሚሆን በመንግስት ያሉት ዩኒቨርሲቲዎቻችን ቶቻችን በቅም ወደ አገልግሎታቸው ይመለሳሉ። ያንን ስናደርግ ግን እንደኛ መንግስት ዩኒቨርሲቲዎች ያው ኮቪድ በአንዴ ዜ ውስጥ ለማየ ተማሪዎችን ሁለት ቦታ ከፍለን ያለፈውን በጀት አመት የሁለት ሺ አስራ ሁለትንም ይሄ ሁለት ሺ አስራ ሶስትንም ትምህርት አታትመን መስጠት እንችል ለማመቻቸት ነው። ይህ ማለት ምንድን ነው? ተመራቂ ተማሪዎችን ተማሪዎችንና አራተኛ አመትና ከዛ በላይ የሆኑ ተማሪዎችን በአንዴ እነሱን ፍርስ ደረስ በኋላ ከአንደኛ አመት ከሶስተኛ አመት ያሉትን ተማሪዎች ደግሞ አቶ ደቻሳ፣ አቶ ደቻሳ፣ ተማሪዎቹ መቼ እንደሚመለሱ የተወሰነ ጊዜ አለመኖሩን ጠቅሰው በዚህ አመት ያልወሰዳቸውን የትምህርት መርሃ ግብሮች ለማካካስም ትምህርት በሚጀመርበት ሰዓት በተለምዶ ከነበረው ከመደበኛው የትምህርት ሰዓት ረዘም ባለመልኩ እንደሚቀጥል ጠቁመው በዚህ ምክንያትም በቀጣይ የትምህርት አመት ላልተወሰነ ጊዜ የማታ ትምህርት፣ የቅዳሜና እሁድ ትምህርቶች እንዲሁም የክረምት ትምህርት መርሃ ግብሮች እንደማይኖሩና ሙሉ ለሙሉ አጠቃላይ ትኩረት የሚሰ ሰጠው ለመደበኛ ተማሪዎች እንደሆነም አስታውቀዋል። ቶሎ ብለን ተማሪዎችን ቁጥራቸውንም ማመጣጠን ማመጠንን ብንችል ለመደበኛ ተማሪዎች ብቻ ቀስና በመስጠት የማታም ገና ደግሞ በሳምንቱ መጨረሻ ዊኪንድ በምንለው የሚማሩትንም ትተን ዊኪንዱንም ማታውንም ብለት ለመደበኛ ስመት ተጠቅመን እንደገና በኦንላይን የተጀመሩ ትምህርቶች አሉ። የተጀመሩ የተጀማመሩ ሁልከ እንግዲህ ከዚያ በላይ ላሉት ደግሞ ዩኒቨርሲቲዎች እየራሳቸውን ሁኔታ አመቻችተው በኦንላይን ትምህርት ትምህርት እንዲቀጥል ነው የተደረገው። ስራዎች አሉ። እሱም አጋጅ ስለሆነ ለመደበኛው ትምህርት አጋጅ ስለሆነ እሱንም የበለጠ በማጠናከር ዩኒቨርሲቲዎቹ እነ ክራውድድ የሆኑ ስራዎች ጊዜያቸው ላይ ስላሉ ለመደበኛው ተማሪዎች ቅድሚያ በመስጠት ይህንን ለመስራት የሚታቀደው ከሌሎች ጋር ያሉ ነገሮች ግን በሂደት በጥናት የሚመለስ ይሆናል። በቀጣይ የትምህርት ዘመን ከተለመደው በተለየ መልኩ ተማሪዎችና መምህራን ላይ ከፍተኛ የሆነ የትምህርት ጫና እንደሚጠበቅ የገለጹት አቶ ደቻሳ የቤተ መጽሐፍት፣ ቤተ ሙከራ፣ የዶርምና የመመገቢያ ክፍሎችን አጠቃቀም በተመለከተም ዩኒቨርስቲዎቹ የራሳቸው አካሄድ እንዳላቸው ገልጸው ሰዓቱ ሲደርስ መመሪያዎች ይወጣሉ ይላሉ። የት ደርስ ኖቲፋይ እናደረጋለን እንዴት መምጣት አለባቸው እንዴት ኮሚኒ ያደረጋለ ብዙም ጊዜ ዩኒቨርሲቲዎች ያመቻቻሉ ተማሪዎቻቸውን ወደ ዩኒቨርሲቲ በመውሰድም በመመለስም ሂደት እነዚህ ያንም እስኪዚል አውጥተን አመቺ በሆነ ሁኔታ ማመቻቸን የምንገልጽ ይሆናል። ደብቻ ሳጉርሙ በአሁኑ ሰዓት ትልቁ አሳሳቢ ጉዳይ ኮቪድ አስራ ዘጠኝ እየጨመረ መሄድ መሆኑን ገልጸው የገጽ ለገጽ ትምህርቱ በሽታው መቀነሱ እንደተገለጸ በቶሎ እንደሚጀመር አስታውቀዋል። ለአሜሪካ ድምፅ ዘገባ አይደንገ acarreó Washington DC